የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 6 2016 ዓ ም መሰናደው ጀመረ በሰሃላ ሰየምት ወረዳ በጸና ረሃብ የሚሞቱ ሰዎች ቁጥር እየጨመረ ነው። አሁን ባለው ሁኔታ ስናይ በተለይ ሰማንያ ስድስት ሰዎች በጣም በየቦታው እንደየደህንነታቸው ነበረ እስካሁን አሁን ግን የራብ ከእጅ ወደ አፍ ያጠራቸው ነበሩ ከሰማንያ ስድስቱ በዚህ ሳምንት አንዱ የአስር ዓመት አንዱ የአስራ አንድ ዓመት ህፃን ልጆቹ በራብ እንደሞቱ ግን አረጋበናል። የምሽቱ አብይ ርዕሳችን ነው። በሌላ በኩል በምስራቅ ጉራጌ ዞን ግጭት የሞቱ የማረቆ ብሔረሰብ ተወላጆች ቁጥር 12 መድረሱንም እና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዘገባዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ኤልያስ አስማረፍ ስርጭቱን ከስቱዲዮ ያቀናብርልናል። ከመላው የአሜሪካ ድምፅ ድምጽ የድጅታልና እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። አስተያየት ወይ ጥያቄ ቢኖራችሁ እንዲሁም ደግሞ ስርጭቶቻችንን መከታተል ከፈለጋችሁ የቪያ መሀሪክ ድረገጽ ላይ እንድትገቡ እንጋብዛለን። አሁን ለምሽቱ ወደ ተያዘው ዜና እናልፋለን። ጤና ስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። አዲሱ የቻይና አፍሪካ ዲፕሎማሲ ጥረትና ከኢትዮጵያ ጋር እያጠናከረች ያለችው ግንኙነት ቻይና ከኢትዮጵያ ጋር ያላትን የረዥም ጊዜ ስትራቴጂያዊ አጋርነት በሚያጠናክር አዲስ ጥረት በዛሬው ዕለት በሁለትዮሽ ግንኙነቷ የማሻሻያ ግፊት መጀመሯ ተዘግቧል። ይህም ቤጂንግ ከዋሽንግተን ጋር የያዘችው ፉክክር ጎልቶ በሚታይበት ስትራቴጂያዊ የአፍሪቃ ክፍል የምታደርገው ዲፕሎማሲያዊ ጥረት አካል ተደርጎ ተወስደዋል። የቻይናው ፕሬዚዳንት ሺ ጂንፒንግ በቤጂንጉ ዓለም አቀፍ የትብብር መድረክ ላይ ለመሳተፍ እዚያው ከሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ለማንኛውም አይነት ሁኔታ የታለመ ያሉትን ስትራቴጂያዊ አጋርነት ለመመስረት የሚያስችል የጋራ ስምምነት መፈራረማቸውን መንግስታዊው የዜና ወኪል ሽንዋ ዘግበዋለ። ቻይና ላለፉት በርካታ ዓመታት በኢትዮጵያ ከፍተኛ መዋለ ነዋይ በማፍሰስ በቢሊዮን ዶላሮች የሚሰላ ገንዘብ ለመሠረተ ልማት ግንባታዎች አውላለች። ጠንካራ ምጣኔ ሀብታዊ ተሳትፏም ኢትዮጵያ በቀጠናው የቤጂንግ ስትራቴጂያዊ ተቀናቃኝ ከሆነችው ዩናይትድ ስቴትስ ጋር ካላት የሻከረ ግንኙነት በተቃርኖ የሚታይ ነው። በሰሜናዊ ሀገሪቱ ክፍል ለሁለት ዓመታት የዘለቀው ጦርነት ላካሄደችው ኢትዮጵያ የኢኮኖሚ ድጋፏን ለማሳየት አዲስ አበባ እንደ አውሮፓውያን ህዝብን አቆጣጠር ከ2000 ዓ ም አንስቶ ከቤጂንግ ከተበደረችው አስራ ሶስት ነጥብ ሰባት ቢሊዮን ዶላር ሙሉ መጠኑ ለጊዜው ይፋ ያልተደረገ ስረዛ ማድረጓን በያዝነው ዓመት አስታውቃለች። ይሁንና ዋሽንግተን ቻይና የምትሰጠው ብድር አገራት ከማይወጡት የዕዳ ወጥመድ ለማስገባት ሆን ተብሎ የታለመ አሰራር ነው በሚል ቤጂንግን ትወነጅላለች። ፕሬዚዳንት ባይደን በመካከለኛው ምስራቅ ከሚያደርጉት ጉብኝት ጋር ለተያያዘ የዲፕሎማሲያዊ ስራ ብሊንከን ዮርዳኖስ ዛሬ ገብተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፕሬዝዳንት ጆ ባይደን ወደ ዮርዳኖስ የሚያደርጉት ጉብኝት ከመጀመራቸው አስቀድሞ ተጨማሪ ዲፕሎማሲያዊ ውይይቶችን ለማካሄድ ነው ዛሬ ማክሰኞ ረፋድ ላይ አማን የገቡት። በእስራኤል እና በሀማስ መካከል የተጀመረው ጦርነት ወደ መጠነ ሰፊ ክልላዊ ግጭት ሊለወጥ ይችላል የሚል ስጋት እያየለ በመጣበት ባይደን የዩናይትድ ስቴትስ አጋር ለሆነችው እስራኤል ድጋፋቸውን ለማሳየት ነገረቡ ወደ ኢየሩሳሌም እንደሚያመሩ ብሊንከን ገለጡ። ከእርሳቸው አስቀድሞም ባይደን ከአረብ መሪዎች ጋር ለመገናኘት ወደ ዮርዳኖስ ያቀናሉ ሲሉ የዋይት ሀውስ ብሔራዊ ደህንነት አማካሪ ጆን ኪርቢም በተመሳሳይ ተናግረው ነበር። በተያያዘ በጋዛ ሰርጥ ያለው የሰብአዊ ሁኔታ ይበልጥ አሳሳቢ የሆነ በመምጣቱ ከለጋሽ ሀገራት የሚገኝ ሰብአዊ እርዳታ በጋዛ ለሲቪሎች የሚደርስበት ሁኔታ የሚያስችል እቅድ ለማውጣት ዩናይትድ ስቴትስ እና እስራኤል መስማማታቸውን ተናግረዋል። እቅዱ የሲቪሎችን ከጉዳት ማራቅ ያስችላል ወይም የሚያስችል አካባቢ ለመፍጠር የሚያግዙ መንገዶች ማፈላለግም እንደሚጨምር ታውቋል። በጋዛ ሰርጥ ያለው ሰብአዊ ሁኔታ ታዲያ ይበልጥ አሳሳቢ የሆነ በመምጣቱ ዩናይት ስቴትስና እስራኤል ከለጋሽ ሀገራት ሰብአዊ እርዳታ በጋዛ ሲቪሎች ይደርሳቸው ዘንድ ለማስቻል እቅድ ለማውጣትም ተስማምተዋል ሲሉ ብሊንከን አክለዋል። ባለፈው መስከረም 26 2016 ዓ ም የተጀመረው የእስራኤል ና የሐማስ ጦርነት በሁለቱ ወገኖች ላይ ካደረሰው ጉዳት አንጻር ካሁን ቀደም በጋዛ ከተካሄዱት አምስት ጦርነቶች የከፋው መሆኑም ተዘግበዋል። እስካሁን 2778 ፍልስጤማውያን መገደላቸውንና ሌሎች ቁጥራቸው 9700 የሚደርሱ መቁሰላቸውን የጋዛ የጤና ጥበቃ ሚኒስቴር ሲያስታውቅ በእስራኤል በኩል ከ1400 በላይ ዜጎች መገደላቸውንና ህጻናትን ጨምሮ ቢያንስ 199 ሰዎች በሀማስ ታግሰው ታግተው ወደ ጋዛ መወሰዳቸውን እስራኤል ገልጻለች። የፖላንዱ ገዢ ፓርቲ ስልጣን ሊለቅ ነው። ገዢው የፖላንድ የብሔራዊ ወግ አጥባቂ ፓርቲ ህግና ፍትህ ከስምንት ዓመታት የሥልጣን ዘመን በኋላ በአገሪቱ ፓርላማ የነበረውን አብላጫ መቀመጫ አጥቷል። ዛሬ ማክሰኞ ይፋ የተደረገው የብሔራዊ ምርጫ ውጤት ሥልጣን ላይ ያለው የህግና ፍትህ ፓርቲ ሰላሳ አምስት በመቶን የመራጭ ድምፅ ማግኘቱን አመልክቷል። በአንጻሩ ነጻ ሀሳብ አራማጁ የሲቪክ ቅንጅት ፓርቲ ሰላሳ ነጥብ ሰባት በመቶ ድምጽ ሲያገኝ ማዕከላዊው ተርድ ዌይ ወይም ሶስተኛው መንገድ የተባለው ፓርቲ አስራ አራት ነጥብ አራት ና ኒው ሌፍት ደግሞ ስምንት ነጥብ ስድስት በመቶ ድምጽ በማግኘት ሶስቱ ፓርቲዎች በአጠቃላይ በድምሩ የመራጩን ህዝብ ሀምሳ ሶስት ነጥብ ሰባት ድምፅ እንዲሁም አራት መቶ ስልሳ መቀመጫዎች ባሉት የታችኛው የህዝብ ተወካዮች ምክር ቤት ደግሞ አብላጫውን መቀመጫ ለመያዝ መብቃታቸውን ይፋ አድርገዋል። ሶስቱ ፓርቲዎች በተናጠል ቢወዳደሩም ገዢውን የህግና ፍትህ ፓርቲ በምርጫ ከስልጣን ለማስወገድ ና ፖላንድ ከአውሮፓ ህብረት ጋር የነበራትን መልካም ግንኙነት ለማደስ ያላቸውን እቅድ ቀደም ሲል አስታውቀው ነበር። የምርጫውን ውጤት ይፋ መድረግ ተከትሎም የሦስቱ ፓርቲዎች መሪዎች ጥምር መንግስት ለመመስረት ቃል ገብተዋል። የሲቪክ ቅንጅት የተባለው ፓርቲ መሪ መሪና የቀድሞ ጠቅላይ ሚኒስትር ዶናልድ ተስክ የጥምረቱ መሪ ይሆናሉ ተብሎም ታምኗል። ስልጣን ላይ በቆየባቸው ባለፉት ስምንት ዓመታት የፍትህ ፓርቲ መስሪያ ቤቶችንና የሀገሪቱን ብሔራዊ መገናኛ ብዙኃን ጨምሮ አብዛኛውን የሀገሪቱን ተቋማት በበላይነት በኃይል ይቆጣጠር የነበረው ገዢው የህግና ፍትህ ፓርቲ የፖለቲካ ተቀናቃኞችን ገጽታ ለማጠልሸትና የራሱንም ለማሳመር ይጠቀምባቸው ነበር ተብሏል። ይህ በእንዲህ እንዳለ የህግና ፍትህ ፓርቲ አጋር የሆኑት ፕሬዚዳንት አንድሬ ዱዳ በተናጠል አብላጫ ድምጽ ላገኘው ገዢ ፓርቲ መንግስት የመመስረት እድል ይሰጡና አሁንም ስልጣን ላይ የመቆየት እድል ይኖረው ይሆናል ቢባልም ቀኝ ዘመሙ የኮንፌዴሬሽን ፓርቲ በምርጫው ያገኘው ድምጽ ከአጠቃላይ መራጩ ድምጽ ሰባት በመቶውን ብቻ በመሆኑ ከህግና ፍትህ ፓርቲ ጋር የጥምር መንግስት መመስረት የሚያስችለው አይሆንም ተብሏል። በመጨረሻም ዶናልድ ትራምፕ በማጭበርበር የቀረበባቸው ክስ ጉዳይ እየታየ ነው። የቀድሞው የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በማጭበርበር ወንጀል በተከሰሱበትና ግዙፉን የሪል ስቴት ንግዳቸውን ዘለቄታ ፈተና ላይ በጣለው የክስ ሂደት ጉዳዩን ወደሚያየው የኒውዮርኩ የማንሃታን ችሎት ዛሬ ተመልሰዋል። ሆኖም የኒውዮርኳ ጠቅላይ አቃቤ ህግ ሌቲሻ ጀምስ ቁልፍ ምስክር አድርገው ያቀረቧቸው የዛሬው ባለጋራቸው የቀድሞ የህግ ጠበቃቸው ማይክል ኮሆን በጤና እክል ሳቢያ የምስክርነት ቃላቸውን የሚሰጡበት ወደሚቀጥለው ሳምንት እንዲተላለፍላቸው በመጠየቃቸው በዛሬው ችሎት እንደማይተያዩ ተነግረዋል። ከኮሆን ቀድሞ ትዊተር ተብሎ ይጠራ በነበረው በኤክስ ገጽ ላይ ባሰፈሩት አስተያየት ትራምፕን ላለማየት ብዬ ያደረግኩት አይደለም ብለዋል። ከኮኸን ይልቅ ትራምፕ በዛሬው የችሎት ውሏቸው ታዲያ የድርጅታቸው ረዳት ተቆጣጣሪ የነበሩት ዶና ኪደር የምስክርነት ቃል ዳግም ከሚጀመርበት ቀን ጋር ተገጣጥሟል። ትራምፕ በዚህ ክስ የሰራውት ጥፋት የለም ሲሉ ማስተባበላቸውም ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። ለምሽቱ ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የምሽቱ መሰናዷችን ይቀጥላል። መሰናዶን በመምራት ኤደን ገረመው፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም ደግሞ ኤልያስ አስማረ፣ ስርጭቱን ከስቱዲዮ በማቀናበር አበባየሁ ገበያው፣ በዌብና ማህበራዊ ድረገጽ ፕሮዲሰርነት ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በማቀናል ለማድረት በምሽቱ አብረናችሁ እናመሻለን። እናንተም አብራችሁን ትዘልቁን ዘንድ በአክብሮት እየጋበዝን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በሰየምት ወረዳ የጸና ረሃብ የሚሞቱ ሰዎች ቁጥር እየጨመረ ነው። በአማራ ክልል በዋግ ህምራ ዞን በመኸር ዘመኑ የተከሰተውን ድርቅ ተከትሎ በሰሐላ ሰየምት ወረዳ ከጸናው ረሃብ ጋር በተያያዘ የሚሞተው ሰው ቁጥር እንደጨመረ አንድ የአካባቢው ባለሥልጣን ተናገሩ። በወረዳው የብላዛ ቀበሌ አስተዳዳሪ አቶ ማለደበሬ ባለፈው ወር በረሃብ የተነሳ የአራት የቀበሌ ነዋሪዎች ህይወት ማለፉን ለአሜሪካ ድምጽ ተናግረዋል። ከዚያም ወዲህ የእርዳታ እህል ባለመቅረቡ ባለፈው ሳምንት ሁለት ተጨማሪ ህጻናት እንደሞቱም ተናግረዋል። ስለ ጉዳዩ የተጠየቀው የአማራ ክልል የአደጋ መከላከልና የምግብ ዋስትና ኮሚሽን በዞኑ በረሃብ አደጋ ወደ አንዣበበባቸው አካባቢዎች የዕለት እርዳታ ተልኳል ብሏል። የዋግኽምራ ዞን የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ የእርዳታ እህል መላኩን ጠቅሶ ነገር ግን ከተረጂዎች ቁጥር አንጻር አነስተኛ እንደሆነም አመላክቷል። ከገባሬ ሰናይ ድርጅቶች ተጨማሪ እርዳታ ለማሰባሰብም የጸጥታው ችግር እንቅፋት እንደሆነበት ጨምሮ ገልጿል። አስቴር ምስጋናው ዘገባ አላት። በአማራ ክልል ዋግምራ ዞን በሳህላ ሰየምት ወረዳ ብላዛ ቀበሌ ድርቅ አስከትሎታል በተባለው ረሃብ በርካታ ሰዎች በብርቱ ከመጎዳታቸው የተነሳ እየተሰቃዩና እየሞቱ እንደሆኑ የቀበሌው አስተዳዳሪ አቶ ማለደብሬ ለአሜሪካ ድምጽ በስልክ ተናግረዋል። ከጽኑ ረሃብ ጋር በተያያዘ ባለፈው ወር ከሞቱት አራት ሰዎች በተጨማሪ ሰሞኑንም የሁለት ህጻናት ህይወት እንዳለፈ ሊቀመንበሩ ጨምረው ገልጸዋል። አሁን በአንድ ሁኔታ ስናይ በተለይ ሰማኒያ ስድስት ሰዎች በጣም በየቦታው እንደ የደህንነታቸው ነበረ እስካሁን። አሁን ግን የራብ ከእጅ ወዳፍ ያጣራቸው ነበሩ። ከሰማኒያ ስድስቱ በዚህ ሳምንት አንዱ የአስር አመት አንዱ የአስራ አንድ አመት ህፃን ልጆቹ በራብ እንደሞቱ ግን አረጋግጠናል። እንዴት አበረጋገጣችሁ እናንተ? ምንም ሚላስ ምናምን የለም ልጆቹ ትናንትና ምን በላችሁ ብላችሁ ብንጠይቅ ጭረጆውን አፍልተን የኬትን ትረቀ ጋር አጠራቅለን በአንዳንድ ቡቸሬ ነው በልተን የሰነበት ነው ብሎ ነው የነገሩት። አንድም እርዳታ የሚባል ጭራሽ አንዲት ነገር የገባሽ የለሽ። በአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ድርቅ በተከሰተባቸው የዋግ ኽምራ ዞን ሀያ ስድስት ወረዳዎች ሊሰራጭ የሚችል የዕለት እርዳታ እህል ካለፈው ሳምንት ጀምሮ እንደተላከ አስታውቀዋል። ችግር ላለባቸውም ለተፈናቃዩም የፌዴራል መንግስት ወደ ለሰባት መቶ አስራ ሶስት ሺህ ተጠቃሚዎች የዕለት ምግብ ለአንድ ወር መድቧል። ይሄ የተሟላ ማለት ነው። አልሚ ምግብም ያለው ለአንድ ወር መድቧል። እሱ እየተጓጓዘ ነው። ወደ ሀያ አንድ ሺህ ኩንጣል ገብቷል። ያው የጸጥታው የምኑ ችግር እንደተጠበቀ ሆነው በእኛ በኩል ያለሆንም ወደ ስድስት ሺህ አምስት መቶ ኩንጣል አድርገናል። ሌላውም እየተጓጓዘ ነው ያለ፣ የፌዴራልም እየተጓጓዘ ነው ያሉ ማለት ነው። የዋግ ምራ ዞን የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ምህረት መላኩ ከፌዴራልም ሆነ ከክልል አካላት የእርዳታ እህል መላኩን አረጋግጠው ነገር ግን ከተጎጂዎች ቁጥር ጋር ሲነጻጸር እጅግ አነስተኛ እንደሆነና ገና እንዳልተሰራጨ ገልጸዋል። ከፌዴራል ግን በተመሳሳይ ወደ ስድስት መቶ ሰባ አምስት ኩንታል የሚሆን የምግብ እህል ወደ ሰዋ ለአጠቃላይ አንድ ሺ አምስት መቶ ሰማኒያ ዘጠኝ አካባቢ ኩንታል የምግብ እህል ተልኳ ላይ ከዚህ በተለየ መንገድ ሌላ ተጨማሪ ድጋፍ አልመጣም። የከፋ ችግር ነው ያለው። በህዝብ ቁጥሩ ልክ ቢያንስ ላንድ ወር እንኳን ማድረስ አልቻልም። የሚመጣው ድጋፍ ጣም አነስተኛ ስለሆነ ማለት ነው የተላከው አስቸኳይ የእርዳታ እህል ለተረጂዎች እንደማይደርስ በዞኑ የተገለጸው ትክክል እንደሆነ ወደ ቦታው በተላከ አጥኚ ኮሚቴ ለማረጋገጥ እንደተቻለ የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ጠቅሰዋል። ተጨማሪ ድጋፍ ለመጠየቅ እንደታቀደም አመልክተዋል። ድጋፍ እንደሚያስፈልግ ደግሞ የድጋፍ ቡርኑም ስላረጋገጠ የክልሉ መንግስትም ወደ አራት መቶ ሰላሳ ሚሊዮን ብር መድቧል። ግዢ ነው አሁን የተወሰነ ችግር ያለብን ወደረ መቶ ሚሊዮኑ ብር ወዳኛ አካውንት ገብቶ የግዢ ፕሮሰስ ያካርን ነው። ከዚህ ውጭ የፌዴራል መንግስትንም ኮሚቴ ተቋቁማን ግብረ ሀይል እየገመገመ ስለሆነ እየመራ ያለው እንደ ክልል ከዚህ ቀደም የፌዴራል መንግስት የሚመለከታቸውን ተቋማት ይጠይቀናል። አሁንም ተጨማሪ ድጋፍ ለመጠየቅ ነገም እንሄዳለን ማለት ነው። ሁለተኛ ዙር ሌላ ጥናት ቡድኑ አይቶት የመጣው ለመነሻ ስለሆነ እቅድ ይሆናል ማለት ነው። በዋግምራ ዞን በሁለት ሺ አስራ አምስት አስራ ስድስት ምህር ዘመን የተከሰተውን የዝናብ እጥረት ተከትሎ በ በሀያ ስድስት ወረዳዎች ውስጥ የሚኖር ከአራት መቶ ሺ በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው ና ከአንድ ነጥብ ሁለት ሚሊዮን በላይ እንስሳትም መኖ ሊቀርብላቸው እንደሚገባ የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበ ማህበሪያ ጽህፈት ቤት ኃላፊ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኛው ምሽት ዘገባችንን ነው። የዕለቱ አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሄት ይቀጥላል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በመስቃን ወረዳ አስተዳደር በመስቃን ቤተ ጉራጌና ማረቆ ብሔረሰብ ግጭት ሕይወታቸው ያለፈ የማረቆ ተወላጆች ቁጥር 12 መድረሱን የወረዳው አስተዳደር አስታወቀ። በማረቆ ብሔረሰብ በኩል ግጭት በመፍጠር ና በመቀስቀስ የተጠረጠሩ ስድስት ተጠርጣሪዎች እንደተያዙ የወረዳው አስተዳደር አቶ ንጉሴ መከ ለአሜሪካ ድምጽ ተናግረዋል። ካለፈው ሳምንት ወዲህ በአካባቢው አንጻራዊ ሰላም እንደታየ ቢጠቁሙም አሁንም ግን ስጋት መኖሩን የግብርና ምርቶች መዝረፍን ጨምሮ የውንብድና ወንጀሎች እየተፈጸሙ እንደሆነም አስተዳዳሪው አስረድተዋል። ከምስቃን ወረዳ አስተዳደር በኩል ምላሽና አስተያየት ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ የምስቃን ወረዳ ነዋሪ አካባቢውን የመከላከያ ሰራዊት አባላት የሚገኙበት ጥምር የጸጥታ ኃይል እንደተቆጣጠረው ሁከቱ ቆሞ መረጋጋት እንደሰፈነበትም ለአሜሪካ ድምጽ ገልጸዋል። ከመስቃን ቤተ ጉራጌ በኩል በወንጀር የተጠረጠሩ ዘጠኝ ግለሰቦች በቁጥጥር ስር መዋላቸውን እንደሚያውቁ እኚሁ አስተያየት ሰጪም አክለው ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴ ሲያጠናቀረው ዘገባ ይቀጥላል። ባለፈው አመት ነሐሴ ወር አጋማሽ አዲስ በተዋቀረው የማዕከላዊ ኢትዮጵያ ክልል መስቃን ወረዳ በማረቆ ብሔረሰብና በመስቃን ወረዳ በሚገኙ በተጉራጌዎች መካከል ለዓመታት በዘለቀው ግጭት ህይወታቸው የሚያልፉ ሰዎች ቁጥር እየጨመረ እንደሆነም የማረቆ ልዩ ወረዳ አስተዳዳሪም አቶ ኒጉሴ መኬ ለአሜሪካ ድምፅ በስልክ ተናግሯል። ባለፈው መስከረም 16 ቀን 2016 ዓ ም ምሽት ተሰባስበው ቡና ሲጠጡ በነበሩ የአንድ ቤተሰብ አባላት ላይ በተፈጸመ ጥቃት እናትና ልጅ ወዲያውኑ ሞተዋል። በወቅቱ ክፉኛ ቆስለው ከተረፉት ስድስት ሰዎች ውስጥ በሕክምና ስረዶ የቆዩት የቤቱ አባወራ ትላንት ሰኞ አርፈው እንደተቀበሩ ገልጿል። አንድ ቀን ወደ ስድስት ሰው ሞተዋል። ከዛ በፊት በመስከረም አስራ አራት ደግሞ በባጃጅ ከተመቱ ሰባት ሰዎች ውስጥ በሶስት ሰው ሞተዋል። ወደ አስራ ሁለት ሰው አካባቢ ሞተዋል። እስካሁን በምሽት አንድ ቤተሰብ ላይ ከተመቱ ሶስት ሰው ሞተ። አዳማ ውስጥ አለገቡት አንዷ ሕፃን ሪፈር ተብላለች። ወደ ወለይታ ትላንትና ሄዳለች። አንደኛው ሞተዋል። ትላንትና ነው የተቀበረው። አዳማ ከገቡ ሰዎች ውስጥ ራ የቤቱ አባወራ ሞተዋል። ትላንት ተቀበረ። እሱ ያው የነዛም የመዳም ፕሮባብሊቲ እስከዚህም ነው። አሁን ሪፈርም የተባለው ለአጥንት ሕክምና ወለይታ ገብታለች። ትላንትና ሁለቱ አሉ እዛው አዳማ ላይ አንድ እናትና አንድ ጻን ደግሞ አሉ እዛ የሚታከሙ። አቶ ንጉሴ እንዳስታወቁት ካለፈው መስከረም ወር አጋማሽ አንስቶም ከማረቆ ብሔረሰብ ወገን ብቻ የተገደሉት ሰዎች ቁጥር አስራ ሁለት ደርሷል። በማረቆ በኩል የሰው ነፍስ በማጥፋትና ንብረት በማውደም የተጠረጠሩ ግለሰቦች እንደተያዙም ተናግሯል። ቁጥሩን በውል ባያቁትም ከመስቃን ቤተጉራጌ በኩልም የተጠረጠሩ ሰዎች በክልሉ ጥምር ኮማንድ ፖስት በቁጥጥር ስር እየዋሉ እንደሆነ አቶ ንጉሰ ጠቁመዋል። በተወሰነ መልኩ በሁለቱም በኩል እየተያዘ ነው። ዛ ተጠርጣሪ አንድ ስድስት ሰው ተይዘዋል። በዛ በኩል ስንት ሰው እንደተያዘ አላወኩም። በሁለቱም በኩል ተጠርጣሪ ናቸው ተብሎ የተያዙ አሉ። ያው አካል ነው እየያዛቸው ያለ፣ ልዩ ወረዳ ፖሊስና መከላከያ አድማ በታኝም አለ። እሱ ተቀናጅተው ነው እየሰሩ ያለ። የአሜሪካ ድምፅ ከመስቃን ወረዳ አስተዳደር በኩል ግጭቱ ስላደረሰው ጉዳትና ስለተያዙ ተጠርጣሪዎች ለማጣራት ያደረገው ጥረት የወረዳው አስተዳዳሪ ስልካቸውን ስለማያነሱ አልተሳካም። ይሁን እንጂ ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱትና አስተያየታቸውን ለአሜሪካ ድምፅ የሰጡት የመስቃን ወረዳ ነዋሪም የመከላከያ ሰራዊት አባላት ይገኙበታል ያሉት ጥምር የጸጥታ ኃይል አካባቢውን እንደተቆጣጠረ ገልጿል። በዚህም ካለፈው ሳምንት ጀምሮ አካባቢው እንደተረጋጋና ሁከቱም እንደቆመ ተናግሯል። ከመስቃን ቤተ ጉራጌ በኩል በቁጥጥር ስር የዋሉ የወንጀሉ ተጠርጣሪ ግለሰቦች መኖራቸውን እንደሚያውቁ እኚሁ አስተያየት ሰጪ አክሎ ጠቁሟል። አሁን አንጻራዊ ሰላም አለ። አሁን በሁለቱ ወገን እያሰሩ ነው። ግን ዋና ዋና ጽንፈኛው አልታሰረም። በተለይ በተለይ ወጣቱም፣ ሽማግሌውም፣ ሴቱም፣ መንግስት ሰራተኛውም ሁሉም ተወያይቷል። አዋጅቷል። ህዝቡ ጋር አይደለም ላይ ነው ችግሩ ያለው ብሎ ሁሉም በዚህ ልክ ነው ተነጋግረው በስም ጠቅሰን ነግረናቸዋል። በስም ጠቅሰን ይታወቃል። ሁለቱም ህዝብ ደግሞ ያውቃቸዋል። ሚገርም ተገኙበት ሰፈር ሄዱ ያልጡትም አለ፣ ደበቀም አለ፣ ያልተገኘም አለ እና እየፈለጉ ነው እንደ ምስራቅ መስቃን ወደ ዘጠኝ ነው ምናምን አለ። በመስቃን ወረዳ አስተዳደር ውስጥ የማረቆ ብሔረሰብ ተወላጆች ንብረት የሆኑ ሰማይና መኖሪያ ቤቶች እንደተቃጠሉና ነዋሪዎቹም ጥቃቱን በመስጋት ወደ ቆሸ ከተማ እንደሸሹ አስተዳዳሪው ጠቅሰው እስካሁን እንዳልተመለሱም ገልጿል። በማረቆ ልዩ ወረዳና በመስቃን ቤተ ጉራጌ መካከል ያለው ግጭት መነሻው ሁለቱ አካባቢዎች በይገባኛል የሚወዛገቡባቸው ዘጠኝ ቀበሌዎችን ልባት አለማግኘቱና የማነት ጥያቄ አለመመለሱ እንደሆነ ነዋሪዎች ይናገራሉ። የመስቃን ቤተ ጉራጌና የማረቆ ብሔረሰብ አባላት እንዲሁም የየአካባቢዎቹ ነዋሪዎች ለጉዳቱ አንደኛው ሌላኛውን ወገን ጥፋተኛ በማድረግ እርስ በርስ ሲወቃቀሱ ቆይቷል። ይህም ሆኖ የሁለቱም ብሔረሰቦች አባላት መንግሥት ለማንነትና ለባለቤት ጥያቄዎች አፋጣኝና ተገቢ ምላሽ አለመስጠቱ ግጭቱን እንዳባባሰው ይስማማሉ። የመስቃን ወረዳ ነዋሪው በመንግሥት ቸልተኝነት የተነሳ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ እንዳለ ጠቅሰው ባለሥልጣናቱን ተጠያቂ አድርገዋል። ህዝቡ ካ እኮ ምንም ችግር የለም። ይገርማል። ምስኪን ሕዝብ እኮ ነው ያለው ተቻችሎ የኖረ ዘመድ ያልሆነ ሰው የለም። ምንም ህዝቡ ጋር አንድም ነገር የለም። ቃቸው የሚያበጣብጡት በአሰልጣናቸው የሚገርም በመድረክም፣ በተለያየ መድረክም አሰብ ነግረናቸው እንወስዳለን ነው የሚሉት፣ ግን እስካሁን በእነሱ ላይ ያመጡት ነገር የለም። በተመሳሳይ የደህንነት ስጋት ስማቸውን ያልጠቀሱት አስተያየት ሰጪ ከማረቀው ወረዳም ዋነኛም የግጭቱ ጠንሳሾች አልተያዙም ብሏል። በተቀናጀ መልኩ ስለሚሰራ የላይኛውም የታችኛውም ጉራጌ አንድ ላይ ሆኖ ሁለቱ ዞን ነው እየሰራ ያለው። ስለዚህ ማሸሸጊያ ሞልቷቸዋል። ቀበሌ ወይም ደግሞ ከወረዳ መዋቅር እስከ ፌዴራል ድረስ ያሉት ስለሚሰሩ አልተያዙም። ወንጀሉን የጠነሱሱ ሰዎች ግን ተይዘዋል። ስልጣን ተሰጥቷቸው ተይዘዋል። ወንጀል አቀናብሩ የነበሩ ሰዎች በኋላ ሳጥቆ የነበሩ ሰዎች ናቸው የሚባሉት ተይዘዋል። አልተያዙም መአ ሰዎች አሉ። ግን በዋናነት የታጠቁትም የተወሰነ ታጥቀው ሰውን ይገድሉ የነበሩ ሰዎችም አንዳንድ የተያዙ አሉ። እንደገና የህግ አስከባሪው መከላከያም ሲገባ ተመልሰው ወደ በቅርቡ በተመሰረተው የማዕከላዊ ኢትዮጵያ ክልል ስር በምትገኘው ምስራቅ ጉራጌ ዞን በመስቃን ወረዳና በማረቆ ልዩ ወረዳ ነዋሪዎች መካከል ዲዳ በተባለች ቀብለም ባለፈው መስከረም 16 ቀን 2016 ዓ ም በድጋሚ ደም አፋሳሽ ግጭት ተቀስቅሶ ስድስት ሰዎች እንደተገደሉ ሰማይና መኖሪያ ቤቶች እንደተቃጠሉና ሁለት ሺህ የሚደርሱ ሰዎች እንደተፈናቀሉ የአካባቢውን ነዋሪዎች ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ባይደን እስራኤልን ሊጎበኙ ነው። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን የእስራኤል ኃይሎች በሙሉ ጋዛ ላይ ያደርጉታል ተብሎ የሚጠበቀውን የምድር ወረራ ከመጀመራቸው በፊት ሰብአዊ ቀውሱ ወዳየለበት የጋዛ ሰርጥ ነገ ረቡዕ ይጓዛሉ። የቪኦኤ ማይክ ብራውን ያጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ባይደን የሚደርሱት እስራኤል ኃይሎች በጋዛ ድንበር አቅራቢያ በተዘጋጁበት ወቅት ነው። እስካሁን ከ1400 በላይ እስራኤላውያንና 2800 ፍልስጤማውያን በጦርነቱ ተገድለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሆው ጋር ሰባት ሰዓት ተኩል የፈጀውን ረዥሙን ስብሰባቸውን ካጠናቀቁ በኋላ ስለ ባይደን ጉዞ ተናግረዋል። for the region and for the world. And he's coming here to do the following. እሳቸው ወዲህ የሚመጡት ለእስራኤል ለአካባቢውና ለዓለም እጅግ ወሳኝ በሆነ ወቅት ላይ ነው። እዚህ የሚመጡትም የሚከተሉትን ለማድረግ ነው። አንደኛ፣ ዩናይትድ ስቴትስ ለእስራኤል ያላትን አጋርነት በድጋሚ የምታረጋግጥበትና ለእስራኤል ደህንነት መጠበቅ የጠነከረ ቁርኝታችንን ለማረጋገጥ ነው። ሁለተኛ፣ ይህን የቀውስ አጋጣሚ ተጠቅመው እስራኤልን ለማጥቃት ለሚያስቡ ወገኖች መንግስታት ወይም መንግስታዊ ያልሆኑ አካላት በማያሻማ ሁኔታ ግልጽ መልእክታቸውን ያሰምሩበታል አታድርጉት የሚል ለዚህም ሁለት የአውሮፕላን ተሸካሚ ምድቦች እና ሌሎች ወታደራዊ መሳሪያዎችን ወደ ቀጠናው አሰማርተዋል ብሊንከን ባይደን እስራኤል እንዴት አድርጋ ሰላማዊ ሰዎችን ጉዳት በመቀነስ ወደ ጋዛ ለሰላማዊ ሰዎች የሚሰጡ ሰብአዊ እርዳታዎች እንዲገቡ የምታስችልበትና ሐማስን በማይጠቅም መልኩ ዘመቻዎቿን እንደምታካሂድ ከኔታንያሁ ይሰማሉ ብለዋል። የዩናይትድ ስቴትስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጆን ከርቢ ለጋዜጠኞች በሰጡት መግለጫ ባይደን በቴላቪቭ ቆይታ ካደረጉ በኋላ ወደ ዮርዳኖስ በማምራት ከንጉስ አብደላ ከግብፅና ፍልስጤም ፕሬዝደንቶች ጋር እንደሚወያዩ ተናግረዋል። በሌላ በኩል የቻይናውን ልዑክ ወደ መካከለኛ ምስራቅ ያመራሉ በእስራኤልና በሐማስ መካከል የተኩስ ማቆም እንዲደረግ ለማመቻቸት ቻይና ልዑካን ወደ መካከለኛው ምስራቅ ልትሰድ እንደሆነ ተነግሯል። የአሜሪካ ድምፅ የውጭ ጉዳይ ሚኒስቴር ቢሮ ዘጋቢ ናይክ ቺንጌ ላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል። ሐማስ በጠባቡ የፍልስጤም ግዛት ስር በምትገኘው ሰርጥ ላይ ያለውን ቁጥጥር ለማጥፋት የተነሳችው እስራኤል ትናንት ሰኞ ተከታታይ የአየር ጥቃት በጋዛ ላይ ስትፈጽም ውላለች። ድብደባው እየተካሄደ ያለው በሌላ ወገን በጋዛ ለሚገኙ ሲቪሎች ሰብአዊ እርዳታ ለማድረስ ዲፕሎማሲያዊ ጥረት በሚደረግበት ወቅት ነው። በመካከለኛው ምስራቅ ከሚገኙ ሀገራት መሪዎች ጋር ሰሞኑን ከተነጋገሩ በኋላ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ወደ እስራኤል በመመለስ ከሀገሪቱ ባለሥልጣናት ጋር ተወያይተዋል። ዩናይትድ ስቴትስ እና እስራኤል ሀቭ አግሪድ ቱ ዲቨሎፕ ፕላን ዳት ዊል ኢንአብል ሁማኒታሪየን ዩናይትድ ስቴትስና እስራኤል የሰብአዊ እርዳታ ወደ ጋዛ ገብቶ ለሲቪሎች ብቻ እንዲደርስ ተስማምተዋል። በተጨማሪም ሲቪሎች ደህንነታቸው በተጠበቀ ቦታ እንዲቆዩ ተስማምተዋል። እርዳታ ወደ ጋዛ በተቻለ ፍጥነት መግባቱ እጅግ አስፈላጊ ነው። ቻይና በበኩሏ ልዩ ልዑኳን ወደ ቀጠናው ለመላክ ተዘጋጅታለች። ይህም በሐማስና በእስራኤል መካከል የተኩስ ማቆም ለማድረግ በሚደረገው ጥረት ውስጥ ይበልጥ ተሳትፎ ለማድረግ ያላትን ፍላጎት ያሳያል ተብሏል። ባለፈው ቅዳሜ ብሊንከን ከቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ጋር ተነጋግረው ነበር። ዋንግ ይ በሚቀጥለው ወር ዋሽንግተንን እንደሚጎበኙ ይጠበቃል። የቻይናው የውጭ ጉዳይ ሚኒስትር ባለፈው እሁድ ከኢራኑ አቻቸው ጋር ተነጋግረው ነበር። በሐማስ እና በእስራኤል መካከል ያለውን ግጭት ኢራን እና ሌሎችም ሀገራትም ለራሳቸው መጠቀሚያ እንዳያደርጉት አሜሪካ አስጠንቅቃለች። አሜሪካ በተጨማሪም ሀገራት ወይም ቡድኖች በግጭቱ ጣልቃ በመግባት እስራኤልን እንዳያጠቁ እና ግጭቱ እንዳይስፋፋ ቻይና በመካከለኛው ምስራቅ ያላትን ተጽዕኖ እንድትጠቀም ጠይቃለች። ቻይና ከኢራን ጋር ሞቅ ያለ ግንኙነቷን እንደጠበቀች ነው። ባለፈው መጋቢት ቻይና በኢራንና በሳዑዲ አረቢያ መካከል ግንኙነት እንዲሻሻል አድርጋለች። ዳንኤል ኩርትዘር ከዚህ በፊት በእስራኤል የአሜሪካ አምባሳደር በመሆን ለአራት ዓመታት አገልግለዋል። ከቪኦኤ የማንዳሪን አገልግሎት ጋር ባደረጉት ቃለ ምልልስ ይህን ብለዋል። ቻይናዎቹ ይህንን ማድረግ የቻሉት ከሁለቱም ወገኖች ጋር ግንኙነት ስላላቸው ነው። ቻይና ትልቅ የሆነ የኢኮኖሚና የተፈጥሮ ሀብት መሻት አላት። ከኢራን ጋር የረዥም ጊዜ የነዳጅ ኮንትራት አላት። የነዳጅ ኤክስፖርቷን ደህንነት ለማረጋገጥ የባህር ኃይሏን አሰማርታለች። በመሆኑም በዲፕሎማሲ በኢኮኖሚና በወታደራዊ መስክ ቻይና ያላት ሚና እያደገ ነው። ቻይና በእስራኤልና በፍልስጤማውያን መካከል ላለው ግጭት ዘላቂ መፍትሔ ታመጣ እንደው አንዳንድ የአሜሪካ ባለሥልጣናት ጥርጣሬ አላቸው። ምክንያታቸውም ኢራን የሐማስ ታሪካዊ ደጋፊ ነች የሚል ነው። ቻይና በደፈናው በሲቪሎች ላይ የሚደረግን ጥቃት ብታወግዝም ሐማስን ግን በቀጥታው አላወገዘችም። ኒኮላስ በርንስ በቻይና የአሜሪካ አምባሳደር ናቸው። ሐማስ የሁለት አገራት መፍትሄ የሚለውን አይቀበልም። ሐማስ እስራኤልን እንደ አገር አይቀበልም። ሐማስ እስራኤልን እንደ አገርና እስራኤላውያንን በማጥፋት ያምናል። ቻይና እውነተኛ አሸማጋይ ተሆን እንደሁ የምናየው ይሆናል። በዚህ ሳምንት ቻይና ዓለምን በመንገድና ተያያዥ መሠረተ ልማቶች ለማገናኘት ላቀደውና ቤልት ኤንድ ሮድ ኢኒሼቲቭ በሚል የወጠነችውን ፕሮጀክት በተመለከተ ጉባኤ ላይ ለመታደም የሚመጡ የ130 ሀገራት ባለሥልጣናትን ተቀብላ በማስተናገድ ላይ ነች። የሩሲያው ፕሬዝደንት ቭላዲሚር ፑቲንም እንደሚገኙ ይጠበቃል። ቤጂንግ ሩሲያና ዩክሬንንም ለመሸምገል ፈቃደኝነቷን አሳይታለች። ቻይና በላቲን አሜሪካ የምታሳርፈው አሻራ እየገዘፈ ነው። ከሀያ በላይ የላቲን አሜሪካ ሀገሮች የንግድና የመሰረተ ልማት ግንባታ ፕሮጀክቶችን ጨምሮ በቻይናው ቤልት ኤንድ ሮድ ፕሮጀክት ላይ እየተሳተፉ ናቸው። የአሜሪካ ድምጿ ኤልዛቤት ሊ ዘገባ ቻይና በአካባቢው ኢኮኖሚ ላይ የምታደርገውን ተሳትፎና እንዲሁም የተንታኞችን እይታ ሀገራቱ የሚያገኙትን ጥቅም ጨምሮ እያሳደረች ያለችውን ተጽዕኖና ዩናይትድ ስቴትስን ሊያሳስብ ስለሚችለው ጉዳይ ይቃኛል። አሉላ ከበደ እንደሚከተለው አሰናድቶታል። ከሃይድሮ ኤሌክትሪክ ኃይል ማመንጫዎች እስከ ወደቦች ግንባታ ድረስ ቻይና ላቲን አሜሪካ ላይ እያሳረፈች ያለችው አሻራ እያደገ መጥቷል። እየታየ ያለው ግንኙነት እጅግ የገዘፈ ነው። እያደርም እያደገና እየጎለበተ የመጣ ነው። ቤልት ኤንድ ሮድ በመባል በሚታወቀው ፕሮጀክቱ አማካኝነት ቻይና የመሠረተ ልማት ግንባታና የንግድ ልውውጧን ለማጠናከር በዓለም ዙሪያ ጠንካራ ግንኙነቶችን መስርታለች። ቤጂንግ ከላቲን አሜሪካ መሪዎች ጋር ያላትም ግንኙነት በአንጻሩ በከፍተኛ ደረጃ መጨመሩን ታዛቢዎች ያስረዳሉ። ለምሳሌ ሚያህል ፔሩ ውስጥ የተገነባው ቻይና ስር እጅግ ግዙፍ ወደብና የተለያዩ ምርቶች እንዲሁም ሸቀጦች ፍሰት በመጨመር ላይ ነው ብዙዎቹ የሚጎርፉበት መናኸሪያ በመሆን በዓለም ግዙፎቹን መርከቦችን ማስተናገድ በመቻሏ ወደ እስያ የመውጫ በርና ከደቡብ አሜሪካ ወደ እስያ የሚደረጉ እንቅስቃሴዎችም ዋነኛዋ ማለፊያ ትሆናለች። ይሁንና ከቻይና ሰሩ ፕሮጀክቶች ሊገኝ የተጠበቀው የኢኮኖሚ ጥቅም ለአንዳንዶች ገና እውን አልሆነም። ኢኳዶር ውስጥ የሃይድሮኤሌክትሪክ ማመንጫው ከተሰራበት ስፍራ አቅራቢያ የሚኖሩትን ልዊ ሄሬራን የመሳሰሉ ሰዎች ይህንን ስሜት እያንጸባረቁ ይገኛሉ። የሃይድሮ ኤሌክትሪክ ፕሮጀክቱ ያን ልዩ ግንባታ ለማየት የሚመጡ ብዙ ሰዎችን በመሳብ ቱሪዝምን ለማስፋፋት የታለመ ነበር። ሆኖም ግን እንደታለመው አልሰመረም። እንደ አውሮፓውያን የዘመን አቆጣጠር በ2022 የሃይድሮ ኤሌክትሪክ ማመንጫው ግንባታ ከተጠናቀቀ ከስድስት ዓመታት በኋላ ከኤሌክትሪክ ኃይል ማመንጫው የተለያዩ ክፍሎች ላይ ከ17ሺ በላይ ስንጥቆች መታየታቸው ተዘግቧል። ሆኖም ከሶስተኛ ወገን የሆነ የጥራት መርማሪ ድርጅት ደህንነቱ እየተጠበቀ ስለመሆኑ ማረጋገጫ ሰጥቷል ሲል የቻይና ኤምባሲ አስታውቋል የመንግስቱ መገናኛ ብዙሀን እንደዘገቡት ይህን መሰሉ መሰናክሎች ቢኖሩም በዓለም የሁለተኛው ግዙፍ ኢኮኖሚ ባለቤት የሆነችው ቻይና ከላቲን አሜሪካ ሀገሮች ጋር መስራቷን ቀጥላለች። ዓላማዎቿም መልከ ብዙ ናቸው። የምጣኔ ሀብቷን ለማስፋፋት ለያዘችው ጥረት የልዩ ልዩ ሸቀጦች አቅርቦት፣ የገበያና የቴክኖሎጂ ተደራሽነት እንዲሁም ቁጥር አንድ ነጥብ አራት ቢሊዮን የሚደርሰውን ህዝቧን ለመመገብ የሚያስችል የምግብ አቅርቦት ማረጋገጥ ያስፈልጋታል። ቻይና ላቲን አሜሪካ በብዛት ያለው ነዳጅና ከካርቦን ነጻ ለሆኑ ቴክኖሎጂዎች ግንባታ የሚውል እንደ ሊቲየም የመሳሰሉ ማዕድናት አቅርቦት ያስፈልጓታል። ቺሊ፣ ቦሊቪያና አርጀንቲና ያሉበት የሊቲየም ትሪያንግል የተባለው አካባቢ 68 በመቶውን የዓለም የሊቲየም ክምችት ይዟል። ለዚህም ነው መንግስታዊ የቻይና ተቋማት ነጭ ወርቅ እየተባለ የሚጠራውን ይህን ማዕደን በማውጣቱ ስራ በልዩ ትኩረት የተሰማሩት መንግስታዊው የቻይና ተቋማትና ሌሎች የተቀረውን በግንባር ቀደምትነት ሲመሩ ቆይተዋል። እናም ብልሃት በተሞላበት አሰራርና ዘዴ ነው ያሳኩት። በአንጻሩ ዩናይትድ ስቴትስን ጨምሮ በምዕራቡ ዓለም ከግሉ የንግድ ዘርፍ ጋር ስራዎችን ለመስራት እየታለሙ ፖሊሲዎቻቸውን ስራ ላይ ለመዋል የሞከሩት ረገብ ባለመንገድ ነው። ትንታኞች እንደሚሉት ዩናይትድ ስቴትስ ክልሉን አስመልክቶ የምታቀርበው ትረካ በአብዛኛው በአደንዛዥ እጽና በስደተኞች ጉዳይ ላይ ያተኮረ ሲሆን፣ ቻይና በበኩሏ ላቲን አሜሪካን የእድገት እድል እንዳለበት ስፍራ አድርጋ ነው የምታየው። ላቲን አሜሪካውያኑ ቢሆኑ ራሳቸውን እንደዚያ ነው የሚያዩት። የችግሩ ምንጭ ሆነው መታየት አይፈልጉም። ይልቁንም እንደ እድል ፈጣሪ ሆነው መታየት ነው የሚሹት። ራሳቸውን እንደ እድል አመንጭ አድርገው ነው የሚመለከቱት አይደል? ስለሆነም ያ ነው ዩናይትድ ስቴትስ እስካሁን ያላደረገችው። ያን በማድረግም ተጠቃሚ ስለመሆኗ በእርግጠኝነት መናገር እንችላለን። የላቲን አሜሪካ ሀገሮች በንግድ በዲፕሎማሲ እና በብዙ ቢሊዮን ዶላሮች የሚሰላው እዳቸው ይበልጡን በቻይና ላይ ጥገኛ እየሆኑ በመጡ ቁጥር ቀጠናው ከምዕራቡ ዓለም ዲሞክራሲ በእጅጉ የተለየ ወደ ሆነው ወደ ቻይና የዓለም እይታ ሊያቀና ይችላል የሚል ግምት አሳድሯል። በመከታተል ላይ የምትገኙት በሀያ ሁለት በ25 እና በ31 ሜትር ባንድ እንዲሁም ደግሞ በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት ዘገባዎቻችን ነው። ለምሽቱ የያዝነው የመጀመሪያው ምዕራፍ ዘገባዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ እንሻገራለን። ለሐማስ ጥቃት ሰለባዎች በኢትዮጵያ የእስራኤል ኤምባሲ የመታሰቢያ ስነ ስርዓት ተካሂዷል። የሁለተኛው ምዕራፍ የመጀመሪያው ዘገባ በዚህ ዙሪያ ያተኩራል። በኤምባሲው የመታሰቢያ ዝግጅት ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ተወካዮች፣ ቤተእስራኤላውያንና ልዩ ልዩ ተጋባዦችም ተገኝተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን በተፈጠረው አሰቃቂ አደጋ የተሰማንን ጥልቅ ሐዘን እገልጻለሁ ሲሉ ተናግረዋል። እስራኤልና ኢትዮጵያ መንፈሳዊ ትስስር እንዳላቸው የጠቀሱት አምባሳደሩ የደረሰው ሐዘን የሁላችንም ነው ሲሉም አክለዋል። አስተያየታቸውን የሰጡን ቤተ እስራኤላውያንም በሃይማኖታዊ በዓል ወቅት በተፈጸመው ድንገተኛ የሀማስ ጥቃት የደረሰው ሞትና ጉዳት እጅግ እንዳሳዘናቸው ገልጸዋል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ሐዘናቸውን ከገለጹ የገለጹ አካላትንም አመስግነዋል። ኬኔዲ አባተ ዝርዝር አለው። በሀማስ ድንገተኛ ጥቃት የተገደሉ ሰዎችን ለማሰብ በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ በተካሄደው የመታሰቢያ ስነ ስርዓት ላይ የተገኙ ታዳሚያን የአበባ ጉንጉን በማስቀመጥና ሻማ በማብራት ሀዘናቸውን ገልጸዋል። በመታሰቢያ ዝግጅቱ ላይ ከታደሙት መካከል የሆኑት የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን የሀዘን መልእክት አስተላልፈዋል። በኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር እና እዚህ አብረኝ ባሉ ባልደረቦች ስም በደረሰው አሰቃቂ አደጋ በማንኛውም የሰው ልጅ ላይ ደግሞ መፈጠር መፈጸር የሌለበት ድርጊት የተሰማንን ጥልቅ ሐዘን ለማስተላለፍ እወዳለሁ። እስራኤል እና ኢትዮጵያ ሁላችሁም እንደምታውቁት በደም በስጋ የተሳሰር መንፈሳዊ ትስስር ያለና በዚህም የተነሳ የደረሰው ሐዘን ለሁላችንም ሐዘን መሆኑ ይህ መከራ የሚያበቃበት ዘመን እንዲመጣ በተለይ በሲቪልያን ሰዎች ላይ በዚህ መልክ የሚደርሰው መቋጫ እንዲያገኝ እንጸልያለን። ሕዝቦች ሁሉ በሰላም አብረው ተፈቃቅረው ጎን ለጎን በሰላም የሚኖሩበትን ጊዜ እንመኛለን። እስራኤልና የፍልስጤን ህዝቦች ሰዎች ናቸው። እግዚአብሔር ምህረትን እንዲያመጣ ይሄ ነገር ሁለተኛ እንዳይፈጸም ምኞታችን ነው፣ ጸሎታችን ነው። እግዚአብሔር ከተጎዱት ጎን ይቁምልን፣ ያበርታቸው። ህይወታቸውን የሚያጡትን ምህረትን ይላክላቸው። የኢትዮጵያ መንግስት በጥቃቱ ለደረሰው ጉዳት በይፋ ሀዘኑን ሲገልጽ የአሁኑ ለመጀመሪያ ጊዜ ነው። በዚህ ስነ ስርዓት ላይ ከተገኙ ቤተ እስራኤላውያን መካከል አቶ በላይነት አዘብኩ በተፈጸመው ጥቃት የተሰማቸውን ገልጸዋል። ምንም አይነት ታጣቂ ያልሆኑ ራሳቸውን መከላከል በማይችሉበት ሁኔታ ንጹሐን ዜጎች ላይ የተደረገው ጭፍጨፋ በጣም ያሳዘነ። የእስራኤል ኤምባሲ ሰራተኛ የሆኑት ቴዲ ፈቀደ የተባሉ ሌላ ቤተ እስራኤላዊ ደግሞ ሐዘኑ በጣም ከፍተኛ ነው። ደግመን ደጋግመን እናሳስባለን። ከተለያዩ የወንጌል አማኝ ቤተ እምነቶች የተገኙ የሃይማኖት መሪዎችም ሐማስ በእስራኤል የፈጸመውን ጥቃት እንደሚያወግዙ ተናግረዋል። በሐማስ ድንገተኛ ጥቃት ከ1400 በላይ ሰዎች የተገደሉ ሲሆን ይህን ተከትሎ እስራኤል መጠነ ሰፊ የአጸፋ ጥቃት እየፈጸመች ትገኛለች። በዚህም ቢያንስ ሶስት ሺህ ሰዎች መገደላቸው ተነግሯል። እስራኤል በሰሜን ጋዛ የሚገኙ 1.1 ሚሊዮን የሚሆኑ ፍልስጤማውያን ወደ ደቡባዊ ጋዛ ክፍል እንዲዛወሩ ካሳሰበች በኋላ በመቶ ሺዎች የሚቆጠሩ መዛወራቸውም ታውቋል። ይህም በከበባ ውስጥ በሚገኘው ጋዛ ያለውን ቀውስ እያባባሰው ነው። ሰብአዊ ቀውሱን ለመቀነስ እስራኤል በደቡባዊ ጋዛ ሰብአዊ እርዳታ እንዲገባ ፈቃድ እንደምትሰጥ ዛሬ በብሔራዊ ደህንነት መስሪያ ቤቷ በኩል አስታውቃለች። ሆኖም ሐማስ ጣልቃ የሚገባ ከሆነ እርዳታው ይቆማል ሲሉ የሀገሪቱ ብሔራዊ ደህንነት መስሪያ ቤት አማካሪ ዛቺ ሃነግቢ አስጠንቅቀዋል። በዛሬው የአዲስ አበባው የመታሰቢያ ዝግ ድርጅት ላይ ኢትዮጵያና እስራኤል የቆየ ግንኙነት እንዳላቸው ያወሱት በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ ሀዘናቸውን ለተካፈሉ ኢትዮጵያውያን ምስጋና አቅርበዋል። እናንተ የተከበራችሁ የእስራኤል ወዳጆች የሆናችሁ ከዚህ ከኛ ጋር ዛሬ አብራችሁ መጥታችሁ ያለውን ካሁን በፊትም ሰምታችሁትም አይታችሁትም ሊሆን ይችላል። ነገር ግን ከእስራኤል ኤምባሲ ከእስራኤል ጋር መጥታችሁ ከእኛ ጋር ስትቆሙ ይህንን ማንኛውም ሰው ሰው የሆነ እኛ ወግዘውን አብራችሁ ስታወግዞ እኛ እኔ በእስራኤል ሕዝብ ስም በእስራኤል ሀገር ሕዝብ እናንተን በጣም አመሰግናለሁ። የሐማስ ጥቃት ሰለባዎችን ለማሰብ በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም ተደርጓል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በሐማስ ጥቃት የተገደለችው የትውልደ ኢትዮጵያዊት ቀብር ተፈጸመ። ትውልደ ኢትዮጵያዊቷ ቤተ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም ማለዳ በእስራኤል ላይ በሰነዘሩ ድንገተኛ ጥቃት እንደተገደለች ቤተሰቦቿ ለአሜሪካ ድምጽ አስታውቀዋል። ስርዓተ ቀብሯን ባለፈው እሁድ መከናወኑ ተገልጿል። መረጃዎች አሁንም ድረስ እየተጣሩ ቢሆንም ከወይዘሮ ኤድና በተጨማሪም ወደ ሰባት የሚደርሱ ቤተ እስራኤላውያን ይቅርታል ቤተ እስራኤላውያን በጥቃቱ እንደተገደሉና ከባድ የአካል ጉዳት የደረሰባቸውም እንዳሉ የሟቿ አጎት ለአሜሪካ ድምጽ ተናግሯል። አስማማው አየነው ተከታዩን ዘገባ አጠናቅሯል። ትውልደ ኢትዮጵያዊ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ ም በእስራኤል ላይ ባደረሱት ድንገተኛ ጥቃት ከተገደሉ ቤተ እስራኤላውያን መካከል ናት። ታዳጊውና ወደ እስራኤል የመጣችው ኤድና መልካሙ በደቡባዊ እስራኤል ከጋዛ በቅርብ ርቀት በምትገኘው ኦፋቂም ከተማ ከቤተሰቦቿ ጋር ትኖር እንደነበረ አጎቷ አቶ ልማ ልጅሻን ለአሜሪካ ድምፅ ተናግረዋል። በወቅቱም ከስራ ቦታ ወደ ቤቷ እየተመለሰች ባለችበት ወቅት መገደሏን አቶ ልማ ተናግረዋል። ስፍቷን ጨርሳ ስትመለስ ያው መንገድ በገጠሟቸው ተኩስ ውስጥ እሷን ብቻ ሳይሆን በርከት ያሉ ሰዎች ከወፋቂም በገደሉበት ወቅት ነበር የተጎዳች። እንግዲህ ያወቅን ቅዳሜ ጠዋት በምሳይል መተኮስ ጀመሩ። ሁለን ጊዜ እንደሚተኮሱ በግርም እንደገና ወደ እስከተላይ ድረስ መተኮስ ጀመሩ እንትኖችን። ስለዚህ ወዲያውኑ እንደገቡ ታወቀ። አንዳንድ የህብረት ስራ ከተሞ- ማህበሮች እና ከተማዎች እንደተጠቁና ወሬ ተጀመረ። ከዛ ኋላ ወዲያውን እኛ ደግሞ ህቤስ ዘገይ እናቷ ደውላ አይ ልጅ ዘገየች ብላ ተደውልልኛለች። አይዞሽ እንግዲህ ወይ ተምን ጋር ልተዘግቶባት ይሆናል ምናምን እያለ እያረጋጋን ቆየ። ከዛ በኋላ መኪናዋም ተመቶ አገኘነ። ከተወሰነ ሀን ሙሉ ቀን አላወቅንም፣ ግን ከሁኔታው መረዳት ጀምረን ነበር የጤና እንዳልሆነ። ትልቁ ስጋታችን የነበረ እስከነ መኪናዋ ምናልባት በህይወትን ወሰዷት የሚል ነበር። ስለዚህ ለበመነገታ እሑድ ጠዋት ከሰፈሩ አካባቢ ልትደርስ ስትል መኪናው ተገኘ በብዙ ጥይት ተመቶ በቃ አወቅነ እንዳልወሰዷትና ማክሲመም ቆስላ ትኖራለሽ የሚል ትልቅ ተስፋ አርገን ነበር። ከዛ በኋላ ደግሞ ሁለት ሶስት ቀን እያየነው ስንሄድ እሱ ሳይሆን ቀረ። ከዛ በኋላ ለእናቲቱ ገና እያጣራን ነው፣ ሆስፒታል እየፈለግናት ነው እያለ ቤተሰብ አቆየነው። እንግዲህ ከሰባት ቀን ጀምሮ፣ ቅዳሜ ጀምሮ እስከ እሑድ፣ አሁን ቅርብ ባለፈው እሑድ ብቻ ነው የተረከብነው። በአርባ አራት ዓመቷ ህይወቷ ያለፈው ወይዘሮ ኤድና መልካሙ የሶስት ልጆች እናት እንደነበረችም ቤተሰቦቿ ገልጸዋል። ቤተሰቦቿን ለማስተዳደርም የግሌ የንግድ ስራዎችን ጨምሮ በልዩ ልዩ ስራዎች ላይ ተሰማርታ እንደነበረ የሚናገሩት አቶ ለማ ልጅሻል ሀዘኑም የበረታ ነው ይላሉ። እናቷ ብቻ ሳይሆን አካባቢ ወንድሞቿ፣ ቤተሰቦቿና ሁላችን ቤተሰብ ብቻ ሳይሆን በኤድና የማያዝን ሰው የለም። ልጅቷ ላይ የተለየ ባህሪ ነው የነበራት ለወላጆቿ፣ ለወንድሞቿ፣ ለእህቶቿ፣ ለቤተሰቦቿ ብቻ ሳይሆን ለአካባቢዋና ላሳደጋት ህዝብን ከፍተኛ ትህትና ያላትና መተባበርና መርዳት ጥሩ እናት የሶስት ልጆች እና ጥሩ እናት ጥሩ ሚስት፣ ስለባሏ በዚህ ባጭሩ ቀረሽ እንጂ በጣም የተለየሽ ልጅ ነበረች ከቤተሰቧ። በዚህ ተምራ አይሶ ትምህርቷን አጠናቃ በተለያዩ ኮስሜቲክ ስራዎች፣ የንግድ ስራዎች እንዲሁ ደግሞ በተጨማሪ ከተወሰነ አንድ ድርጅት በአካል ችግር ያለባቸው ልጆች ድርጅት ውስጥ ነበር የምትሰራ እና ሌሊት ከዛ ትሰራለች። ቀን የግል ድርጅቷን እንትን ትላለች። ለዛም ነው ከመሀል ሀገር ለቃ ወፋቅን ቤት ገዝታ ቤተሰቦቿን አደራጅታ ልጆቿን ቆንጆ ትምህርት ታ ያስተማረች በሩጫ በነበረችበት ነው። እና ልጅቷ በባህሪዋ የስራ ሰው በማን በፈለከው ስትገልጻት የተለየች ነበረች። ስርዓተ ቀብሯ ባለፈው እሁድ መከናወን የገለጹት አቶ ለማ፣ በወቅቱም ከስራ ቦታ ስትወጣ በድንገተኛ ጥቃቱ ልጆቿ እንዳይጎዱ ለመጠበቅ ስትል እራሷን አደጋ ውስጥ ስለመጣሏም የስራ ባልደረቦቿ በቀብሯ ወቅት መናገራቸውን ገልጸዋል። ስራ እንዳደረጭ ተኩስ ይተኮስ ሚሳይል መተኮስ ሲጀምሩ ደየቤቱ የሚተኩሱት የለ አሁን ቸኩላ ትወጣለች። እንዲያውም ከቀብሩ ሲናገር የስራ አስኪያጁ የምትሰራበት ቦታ ተያቲጅ እንዳ እየተባለች ነው ልጆች ብላ ኖሩ ወጣች። ትንሽ እኳ አምስት ደቂቃ ብትቆይ ሊያመልጣት ይችል ነበር። አሁን ከምትሰራበት ስራና ወደ ቤቷ የአስር ደቂቃ ድራይብ ነው። አሁን ደንግጣ ወጣ ስትሄድ ቀጥታ መንገድ ላይ ይተኮሱበት ከነበረ ሂዳ ትገባለች። አንድ ሰው ይነግረኛል። አንዲት ልጅ በኋላዋ ነበረች ስታይ ተኩሱ ተመልሳ አምልጣለች። ሌላ እሷ ሄዳ ቀጥታ ከዛች አካባቢ ከነበሩ ሰዎች ወደ ሰባት ስምንት ሰዎች ነው የገደሉ ውጭ ቁጭ ያሉትን የሚያልፉትን። አሁን እዛው ላይ ነው ሄዳ የተኩሱበት ከነበረ ቦታ ማለፊያዋ ነው። እዛው ላይ ነው ሄዳ የገባች እና ትንሽ ከስራዋ እኮ አንድ አምስት ደቂቃ ምናልባት ብትቆይ ኑሮ ታልፈው ነበር ተብሎ ይታሰባል። ወዲያው ተኩስ ሰማይ ሚሳይል ሲሰዱ ወደ ከተሞች፣ ልጆች የቤት ናቸው ብላ ቸኩላ ነው መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮ ሄድና በተጨማሪ ወደ ሰባት የሚጠጉ ሌሎች ቤተ እስራኤላውያን በጥቃቱ መገደላቸውንና ከባድ የአካል ጉዳት የደረሰባቸውም እንዳሉ አቶ ለማ ተናግረዋል። የአሜሪካ ድምፅም ባለፈው ሳምንት በዚህ ጥቃት ልጃቸው የተገደለባቸውን ቤተ እስራኤላዊ የተመለከተ ዘገባ ማድረሱም የሚታወስ ነው። አስረኛ ቀኑን የያዘው የእስራኤልና የአማስ ግጭት አሁንም መቀጠሉ የተገለጸ ሲሆን፣ ዛሬ ከአማስ በኩል የሚተኮሱ ሮኬቶች ከዚህ ቀደም ከነበረው እየቀነሱ መምጣታቸውን አቶ ለማ ልጅሻ ለአሜሪካ ድምፅ ተናግረዋል። ሮኬቶች ውስጥ ከትላንትና ትንሽ በርታ አድርገው ሽ ተኩሱ፣ ነው አሁን ግን እንደ መቀዝቀዝ ብለዋል። ግን ውጊያው ቀጥሏል። መከላከያ ሰራዊቱ ገብቷል። ወደ ጋዛ ከቦ ነው ያለ በአየር ከፍተኛ ጥቃት እያደረሰ ነው። ምክንያቱም መንግስት፣ ካቢኔው የወሰነው እንግዲህ ከሀማስ ጋር በህይወት ማስቀረት ማለት እንደገና አምስት ስድስት አመት ወይ በየአመቱ አደጋ ስለሆነ ለህዝቡ የመጨረሻው ኦፕሬሽን ነው ሀማስ በጠቅላላ እስራኤልን ሊያሰጋ በማይችልበት ሁኔታ ወይም ወታደራዊ ቤዙ ጠፍቶ የፖለቲካ ባህሪውም ጠፍቶ ጠቅላላ ሀማስ የሚባለውን በእስራኤል እንግዲህ እጁ ሊሰነዝር በማይችልበትና አስጊ በማይሆንበት ምክንያት ምክንያት ለመፈጸም አጠቃላይ ለመደምሰስ የተዘጋጀ ኦፕሬሽን ነው። ከፍተኛ የሆነ ውግ ያለ እንትን አለ በየአየር ጊዜ አየር ድብደባ ነው ያለ አካባቢው ግን በወታደር በታንኮች ተከቧል። ጋዛ በሐማስ ታጣቂዎች ድንገተኛ ጥቃት አንድ ሺ ሶስት መቶ ዜጎቿና የውጭ ሀገራት ዜጎች መገደላቸውን ተከትሎ እስራኤል ባጽፈው ባደረገችው በመቶ የሚቆጠሩ የአየር ድብደባዎች ከ መቶ በላይ ፍልስጤማውያን ሕይወታቸውን አጥተዋል። እስራኤል ጋዛንም ዙሪያ መለስ በመክበብ የተቀናጀ የግነኛ ውጊያ ለማካሄድ በሚሊዮን የሚቆጠሩ ነዋሪዎች ከሰሜን ጋዛ ለቀው እንዲወጡም የጊዜ ገደብ አስቀምጣለች። ጋዛ ታንቃ ተይዛለች። ውሃ ምግብና መድኃኒት በቅርቡ ያልቃል ሲሉ በተመድ የፍልስጤማውያን ፍልሰተኞች ወኪል እውድለት አስታውቋል። በጋዛ ሆስፒታሎች ውስጥ ያለው ሁኔታ አስከፊ መሆኑንም አንድ ሐኪም ለቪኦኤ በላኩት የድምፅ መልእክት አስታውቋል። አሜሪካ በበኩሏ ከእስራኤል ሐማስ ጦርነት ለሚሸሹ ንጹሐን ዜጎች ጥበቃ እንዲደረግ ማሳሰቧም ይታወቃል። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ አንድ ሳምንት በፊት የእስራኤልና ሐማስ ጦርነት ሲጀምር ወደ ጋዛ የሚያስገባው ብቸኛ መተላለፊያ ፈርሷል። እስራኤል ውስጥ ይሰሩ የነበሩ ፍልስጤማውያንም ወደ ቤታቸው ለመመለስ አልቻሉም። የአሜሪካ ድምጿ ሄዘን መርዶክ ከራማላ ዌስት ባንክ ያጠናቀረችው ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች በእስራኤልና በሐማስ መካከል የሚካሄደው ጦርነት በጋዛ ሰላማዊ ሰዎች ላይ እያደረሰ ያለው ጉዳት እየጨመረ መሄዱን ተከትሎ በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ራማላ ከተማ ውስጥ በሚገኘው በዚህ ማዘጋጃ ቤት ውስጥ በመቶዎች የሚቆጠሩ ሰዎች ቀናቸውን በከፍተኛ ተስፋ መቁረጥ ውስጥ ያሳልፋሉ። በርካቶቹም የዘመዶቻቸውን ስቃይ በስልክ ወይም በጽሑፍ መልእክት ከመስማት ይልቅ ወደ ቤታቸው ሄደው ሞትን መጋፈጥ ይመርጣሉ። ለደህንነታቸው ስለሚሰጉም በካሜራ መቀረጽ አይፈልጉም። ሰላህ ሀሰን ባለትዳርና የሶስት ታዳጊ ልጆች አባት ሲሆን ሁሉም ቤተሰቦቹ ጋዛ ውስጥ ነው ያሉት። እኛ በጣም ቀላል ህይወት የምንኖር ሰዎች ነበርን። አሁን እየሆነ ካለው ነገር ጋር ምንም የሚያገናኘን ነገር የለም። ኑሯችንን እና ቤተሰባችንን ለመገንባት እየሞከርን ነበር። ልጄ ዩኒቨርሲቲ ውስጥ ሁለተኛ ዓመት ተማሪ ናት። እንግሊዝኛ ነው የምታጠናው። መመረቅ ትፈልግ ነበር። አሁን ግን ህልማችን ሁሉ ፈራረሰ፣ ሁሉም ነገር ወድሟል። ጋዛ የሁለት ሚሊዮን ሰዎች መኖሪያ ሲሆን ከጦርነቱ አስቀድሞ ከጋዛ መውጫና መግቢያ ሆኖ የሚያገለግለው ብቸኛ መተላለፊያ በጦርነቱ የመጀመሪያ ቀን ወድሟል። ከዛን ቀን ጀምሮም እስራኤል በጋዛ ላይ የማያቋርጥ የቦምብ ጥቃት ዘመቻ እያካሄደች ነው። ቤተሰቦች ከአንዳንድ የጋዛ አካባቢዎች ጥለው እንዲወጡ ተነግሯቸዋል። ነገር ግን የአርባ ኪሎ ሜትር ርዝማኔና አስር ኪሎ ሜትር ስፋት ካላት ጋዛ ውስጥ ማምለጫ መንገድ የለም። ሐሰን ግን ቤተሰቦቹ ቢችሉ እንኳን የትም እንደማይሄዱ ይናገራል። በቦምብ እስኪደበድቡን ድረስ ቤታችን መቆየት ነው የምንፈልገው ብለዋል። እነዚህ ሰዎች ጦርነቱ ከተጀመረ በኋላ እስራኤል የስራ ፈቃዳቸውን ከሰረዘችባቸው በሺዎች የሚቆጠሩ የጋዛ ሰራተኞች መካከል ጥቂቶቹ ሲሆኑ የእርዳታ ተቋማት ምግብና መጠለያ እየሰጧቸው መሆኑን ይገልጻሉ። ኢስራ ገሃናም ለተፈናቃዮቹ ምግብና ሌሎች ድጋፎችን በማቅረብ የምታግዝ በጎ ፈቃደኛ ናት። ትላንት ማታ እዚህ ስምንት መቶ ሰዎች ነበሩ። ምግብ እየሰጠን ልናረጋጋቸው እየሞከርን ነው። ምክንያቱም ጋዛ ውስጥ ከቤተሰቦቻቸው ጋር በስልክ ሲያወሩ በሚሰሙት የሞትና የውድመት ዜና እጅግ በጣም አዝነዋል። ይሁን እንጂ ለእነዚህ ሰዎች ድጋፍ ለማድረግ የሚያስችለው አቅርቦት እያሽቆለቆለ መሆኑንና የሚመጣው ተጨማሪ ድጋፍም እጅግ ውሱን እንደሆነ ይስራ ትገልጻለች። እስራኤል በዚህ ጦርነት ሐማስን ሙሉ ለሙሉ ለማሸነፍ ቆርጣ ተነስታለች። ሐማስ በበኩሉ ራሱን ለመከላከል የሚያስችለው ዕቅድ እንዳለው ገልጿል። እዚህ ያሉት አብዛኞቹ ሰዎች ግን የሚያስደስት ውጤት እንደማይኖር ያውቃሉ። ከዚህ በኋላ ቤተሰቦቻቸውን በድጋሚ ማየት እንደማይችሉም ያምናሉ። በሄዘር መርዶክ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ አፍሪካውያንን ስራዎች በጎና ተጽዕኖ ለማክበር ስኬታቸውን ለማውሳት ከሚካሄዱ የሽልማት ስነ ስርዓቶች መካከል አንዱ በኖቫ ኮኔክሽን የሚሰናዳው የተጽዕኖ ፈጣሪዎች ሽልማት ነው። ውሁድ ጥቅምት 3 ቀን 2016 ዓ ም በሜሪላንድ ግዛት ሲልቨር ስፕሪንግ ከተማ የተከናወነውን ሽልማት ስነ ስርዓት ሀብታሙ ስዩም ተከታትሎታል። በተሰማሩበት መስክ መነቃቃትን የፈጠሩና ለኢትዮጵያውያን ብሎም ለአፍሪካውያን ደማቅ የስኬት አሻራን ያስቀመጡ ግለሰቦችን በየዓመቱ ለማክበር የወጠነው የተጽዕኖ ፈጣሪው ሽልማት እሁድ ጥቅምት 3 ቀን 2016 ዩናይትድ ስቴትስ ውስጥ በሲልቨር ስፕሪንግ ከተማ ተከናውኗል። ሥነ ሥርዓቱን በንግግር ካስጀመሩት መካከል በሜሪላንድ ግዛት የሲልቨር ስፕሪንግ ከተማ ህዝብ ተወካዮች አባል ሴናተር ዊል ስሚዝ ይገኙበታል። ስሚዝ የአፍሪካውያንና የግዛቲቱን ሁለንተናዊ ትስስር በበጎ አንስተዋል። በሜሪላንድ ግዛት ከ54ቱ የአፍሪካ ሀገራት የመጡ ወደ 200 ሺህ ትውልድ አፍሪካውያን ይኖራሉ። በአፍሪካ ዲያስፖራና በግዛቲቱ መካከል በ10 ሚሊዮኖች ዶላሮች የሚገመት የንግድ ልውውጥ ይደረጋል። እጣፈንታችን በባህል በኢኮኖሚ ብቻ ሳይሆን በመንፈሳዊነት የሚተሳሰረና ዘላለማዊ ነው። የሜሪላንድ ግዛትን ወክዬ በዚህ ስፍራ በመገኘት የታላቅ ክብር ተሰምቶኛል። ወደ መኖሪያ ስፍራ የቀጠና 20 ሲልቨር ስፕሪንግ ስለመጣችሁም ደስ ብሎኛል። እንኳን ደና መጣችሁ። የዛሬ ተሸላሚዎች አስገራሚ ግብሮችን በመከወን በሺዎች የሚቆጠሩ ሰዎችን አነቃቅታችኋል። እንኳን ደስ ያላችሁ ለማለት ወዳለሁ። በዚህ ምሽት ከእናንተ ጋር መገኘት ለእኔ ትልቅ ክብር ነው። ወደ ዘንድሮ ተሸላሚዎች እንለፍ። ዘንድሮ ላይ በስፖርት ዘርፍ በተለይም በአትሌቲክሱ መስክ ለኢትዮጵያ ብሎም ለአፍሪካውያን የኩራት ምንጭ መሆናቸው ተገልጸው ለክብር ከበቁት መካከል አንዱ የአቴንስና ቤጂንግ ኦሎምፒክ ብር ሜዳሊያ አሸናፊው እና የበርካታ ዓለም ቻምፒዮኖች ድል ተጋሪው ስለሺ ስህን ነው። ስለሺ ከተዘጋጀለት ልዩ ሽልማት በተጨማሪ ከሞንጎመሬ አውራጃ፣ ከአሌክሳንድሪያ ቨርጂኒያ ከተማ አስተዳደር እንዲሁም ከዋሽንግተን ዲሲ ከተሞች መስተዳደሮች የክብር ምስክር ወረቀት ተበርክቶለታል። አትሌት ስለሺ ሽልማቱ የፈጠረበትን ስሜ ስሜት እንግዲህ፣ እንደዚህ አይነት ሽልማት ያው እኔ ብቻ ነኝ የተሸለሙት ብዬ አላስብም። ያው የኢትዮጵያ አትሌቲክስ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው የማስበው ና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። እውቅናም እንደ መስጠት ነው እና ለተተኪ አትሌቶች ጥሩ የሞራል መነሳሳያ ና ጥሩ አይነት ማነሳሻ ነው ብዬ አስባለሁ። በኢትዮጵያ የሙዚቃ ዘርፍ ውስጥ አምስት ክፍለ ዘመናትን ለሚጠጋ ጊዜ ደማቅ አሻራ አይተውት የኢትዮ ጃዝ አባት በሚል የሚጠቀሱት ዶክተር ሙላቱ አስታጥቄ በዚህ ዝግጅት ላይ ከተሸለሙት መካከል አንዱ ናቸው። ምንጫቸው ከኢትዮጵያ የሆኑ የሙዚቃ ስልቶችን ከአፍሪካ ከላቲን አሜሪካና ከምዕራባውያን ጃዝ ጋር በማስማማት በፈጠሯቸው የጆሮ በረከቶች ዓለም አቀፍ አድናቆትን የተቸሩት ዶክተር ሙላቱ ስራዎቻቸው ለሃሊውድ ፊልሞች ማጀቢያዎች፣ እንዲሁም ካኔ ዌስትና ናስን ለመሰሉ የሂፕሃፕ ሙዚቃ ዘርፍ ከዋክብት ናሙና ስለመሆናቸውም በመድረኩ ተወስተዋል። የተሰጣቸው ሽልማት የእርሳቸው ብቻ እንዳልሆነ ተናግረዋል። ይህ ሽልማት የእኔ ሙላቱ ብቻ ሳይሆን የመላው አፍሪካም ጭምር ነው። በባል ረገድ አፍሪካ ለዓለም በርካታ ነገሮች አበርክታለች። ብዙ ሰርተናል። ታላቆቹ የአፍሪካ ሙዚቀኞች ተመራማሪዎችም ጭምር ናቸው። ብዙ ዕውቅና ግን አልተሰጣቸውም። ቢያንስ ግን አሁን ላይ ኢትዮ ጃዝ ዕውቅና እያገኘ ነው። ለዚህም ደስተኛና አመስጋኝ ነኝ። ሙዚቃዎችንና እኔን የደገፋችሁ በአውሮፓ በላቲን አሜሪካ፣ በመላ ዓለም የምትኖሩ ሁሉ አክብሮቴ ልገልጽላችሁ እወዳለሁ። የኢትዮጵያ ሕዝብንም አመሰግናለሁ። በኢትዮጵያ የአቪየሽን ታሪክ ውስጥ የከበረ ስም ካላቸው መካከል አንዱ ናቸው። የአፍሪካ ግዙፉ አየር መንገድ እንደሆነ የሚነገርለት ኢትዮጵያ አየር መንገድን ለስኬት ካበቁት የድርጅቱ አስተዳዳሪዎች መካከልም ይጠቀሳሉ አቶ ግርማ ዋቄ። በሥራ ዘመናቸው ውስጥ ለሀገራቸውም ሆነ ለአፍሪካ ኩራት የሚሆን ተግባር እንደፈጸሙ ያመነው ሸላሚው አካል ዘንድሮ ላይ የክብር ተሸላሚው አድርጓቸዋል። ከሞንጎመሪ ከአሌክሳንድሪያና ዋሽንግተን ከተማ አስተዳደሮች እሳቸውም የክብር የምስክር ወረቀት ተሰጥቷቸዋል። አቶ ግርማ በዚህ ዕለት ከእሳቸው ቀድመው ለቀጣይ ትውልድ የሚተርፍ ግብር ትተው ያለፉትን አመስግነዋል። ግርማዊ ቀዳማ ገንዘብ አፈላልገው የኢትዮጵያ አየር መንገድን ለማቋቋም ቆረጡ። ስለዚህ መጀመሪያ መመዝገብ መመስገን ያለባቸው በዛን ጊዜ ማንም በማያስብበት ጊዜ አየር መንገድ ለማቋቋም የሞከሩት ንጉሱ ናቸው። የኢትዮጵያ አየር መንገድ እኔ አስራ አራተኛ ስም የሆነ አስራ አራቱ ውስጥ የመጀመሪያ ሰባቱ አሜሪካኖች ነበሩ። የሚቀጥሉት ስድስቱ ኢትዮጵያ ኖች ነበሩ። እኔ ሰባተኛ ኢትዮጵያዊ ነበር። ለእኛ የኢትዮጵያ አየር መንገድ ዕድገት የመጣው እነዛ ከኛ በፊት የነበሩት በሰሩት በመሰረቱት እንጂ እኛ ለቤታችን በሰራ ነው ስላልሆነ፣ እነኛ ከኔ በፊት የነበሩ ሲዎችና ማኔጅመንቱ ጠቅላላ ሰራተኛው የዚህ የሽልማት ተቀባይ ነው። ከኔ ጋር በዘንድሮው የአፍሪካ ተጽዕኖ ፈጣሪዎች ሽልማት ለክብር የበቁት የምድራችን ፈጣን ሯጮች ቤተሰብ በሚል የሚታወቁት የዲባባ እህትማማቾችም ናቸው። ጥሩ ነሽ፣ እጅጋየው፣ ገንዘቤ፣ ሜላትና አና ዲባባ። ለኢትዮጵያ በኦሎምፒክ አደባባይ አራት ወርቅ ሁለት ብር ሶስት ነሐስ ሜዳሊያዎችን በተለያዩ ዓለም አቀፍ ሻምፒዮኖች ደግሞ አስራ አምስት ሜዳሊያዎችን አምጥተዋል። አትሌቲክሱ ዓለም ስኬታቸው የብዙ ኢትዮጵያንና አፍሪካውያን የንቃትና የኩራት ምንጭ ስለመሆኑም ተወስተዋል ተወስቷል። የፈጣኑ ቤተሰብ አባላት ስሜታቸውን በመድረኩ ላይ አጋርተዋል። በጣም ደስ ብሎ ነው በዲባባ ቤተሰብ የመጀመራችን ነው በጣም ነው ብናመሰግነው በከል ነው በጣም ደስ ያለ አመሰግናለሁ። በተጠጋሆነ ገር እንደ ቤተሰብ የመጀመሪያችን ይሄኛው ለእኛ ትልቅ ታዋቂ ያለ ሽልማት ነው። በጣም ነው ደስ ያለን እንደ ቤተሰብ። በጣም ነው ብናመሰግነው ነታዴ ይሄ ትልቅ አደራ ነው። እንደ ቤተሰብ እንዳሉት የመጀመሪያችን ነው። እጥሩ ትልቅ አሪያ ናቸው። እግዚአብሔር ወደፊት ደግሞ ጥሩ ነገር እናሰማቸዋለን።

የዚህ ሽልማት ስነ ሥርዓት አዘጋጅ ኖቫ ኮኔክሽን የተባለው መቀመጫውን በዩናይትድ ስቴትስ ያደረገ ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ መሰሉ ሽልማት የቀደሙት ባለውለታዎችን ከማክበር ስኬታማ ሰዎችን ከማጉላት በዘለለ ተተኪ ትውልድን በማንቃት ረገድ ያለውን ፋይዳ አውስተዋል። መስማት፣ ማዳመጥ፣ መማር፣ ማንበብ። እነዚህ ሰዎች ለደረሱበት ደረጃ ለመድረስ ተግተው ሰርተዋል፣ አንብበዋል። ፈጠራ የታከለበት እና ቦልድ በምንለው ጨክን ያለ አካሄድን ሄደው ነው ለደረሱበት ደረጃ የደረሱት ጋሽ ሙላቱ ኢትዮጃዝ የማይባልበት ሰዓት ላይ ኢትዮጃዝ ብሎ ተነስቶ ነው ፓዮነሮ ነው ብቻውን እየታገረ ያለው ጋሽ ግርማ ምንም ቢሆን እሳቸው እንዳሉት ሀም ብሎ ነው ከቀድሟቸው የሰሩ ሰዎች ቢኖሩ የእሳቸው ፈጠራ የተሞላበት አስተዳደር ነው አየር መንገድ እዚህ ደረጃ ላይ ያደረሰው ነጥ የጥሩ ናቸው ያየነሆነ ያህል ሜዳ ላይ አግኝተዋል እና ከጥረው ከመስራት ታታሪነት ጋር ትውት መሆን ጋር አብሮ የሚሄድ ነገር ነውና፣ የሚመጣውም ትውልድ ከነሱ ብዙ ነገር ሊማር ይገባል። የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። የዕለቱ የያዝነው መሰናዶ ዝላ ተጠናቋል። የደንገረመው መሰናዶን በማምረት ጽዮን ግርማ በዋና አዘጋጅነት የለሳ አስማረ በቅንብሩ አብረናችሁ ቆይተናል። ሰላም ጤና ስጥልን፣ ደህና ደሩ Ibibibibibibibibi wakilun ya